ኢትዮጵያ አዲስ የውጭ ጉዳይ ሚኒስትር ሾማለች። የፍትህ ሚኒስትር የነበሩት ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ሆነው ተሾመዋል። ዶክተር ጌዲዮን በጠቅላይ ሚኒስትር አብይ የመሪነት ዘመን አምስተኛ የውጭ ጉዳይ ሚኒስትር ናቸው። ጠቅላይ ሚኒስትሩ ሌሎች ሁለት የሚኒስትርነት ሹመቶችን ማዕረግ መስጠታቸውን ጽህፈት ቤታቸው ጨምሮ አስታውቋል። በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደር ትምህርት ክፍል ኃላፊ ዶክተር ጫላ አብዲሳ የኃላፊዎች በቶሎ ቶሎ መፈራረቅ በተቋማት ውጤታማነት ላይ ተጽዕኖ አለው ይላሉ። በዚህ ዙሪያ የተሰናዳውን ዘገባ ኬኔዲ አባተ እንደሚከተሉ ያቀርበዋል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸውን የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ አርብ ጥቅምት 8 ቀን 2017 ዓም ምት አስታውቋል። በቅርቡ በፕሬዝደንትነት በተሾሙት አምባሳደር ታዬ አጽቀሥላሴ ምትክ የውጭ ጉዳይ ሚኒስትር ሆነው የተሾሙት ዶክተር ጌዲዮን ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመጡ በኋላ ባሉት ከሰባት ያነሱ ዓመታት ጊዜ ውስጥ አምስተኛው የውጭ ጉዳይ ሚኒስትር ናቸው። ከአምስቱ ሚኒስትሮች መካከል ከዶክተር ወርቅነህ ገበይ ውጭ ያሉት በጠቅላይ ሚኒስትሩ የተሾሙ ናቸው። መንግስታዊ ኃላፊነቶችን መቀያየር የመንግስት ፖለቲካዊ ውሳኔ ቢሆንም ይህ ሁኔታ ሳይረጋጋ መቀጠሉ በተቋማትና በኃላፊዎች ውጤታማነት ላይ ተጽዕኖ እንደሚኖረው በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደር ትምህርት ክፍል ኃላፊ ዶክተር ጫላ አብዲሳ ይገልጻሉ። አንድ ሰው ተቋሙ ትረዳው ኦቨርናይት የሚፈጠር ነገር ሳይሆን አብረ ቆይት ስታፉ ምን አይነት እንደሆነ ኢንቫይሮንመንቱ ምን አይነት እንደሆነ ሪሶርሱ ምን አይነት እንደሆነ ዊክነስ ምን አይነት እንደሆነ እና አካባቢውን በጣም መረዳት ደግሞ የራሱ ጊዜ ይለታል። ከዚህ አንጻር ካየ ነው አንድ ሰው ውጤታማ መሆን የሚችለው የሚችለውን መስሪያ ቤት እና የሚችለውን ፕሮጀክት የሚችለውን ነገር ሲመራ ነው። ማንንም ሰው ብትወስድ ኤፍብሎኤስ ፒት የምትለው ነገር የለም። የትኛውም ስራ ላይ ማንናም ሰው ብትወስድ ከዚህ አንጻር ካየ ነው ይሄ ኢንስቴብሊቲ ኒሽንስ ያመጣል። ምክንያቱም ቢሮዎች አሉ፣ ሲቪል ሰርቫንቶች አሉ፣ ተሿሚዎች አሉ። እነሱ አካባቢው በተሻለ የሚያውቁ ከሆነ እና የሚረዱ ከሆነ ያኛው ስልጣን ነው ይዞ የሚመጣው እንጂ የተሻለ እይታና የተሻለ እውቀት ባይኖረው ስለሚችል ማለት ነው። ዶክተር ጫላ አብዲሳ አክለውም ተከታዩም ብለዋል። ያው መደረግ ያለበት አንድ ሰው ስልጣን የሚከፋውን አቅሙንም ይዞ ይበታ ጥሩ። ለምሳሌ አሁን እኔ ባባ አዲስ አበባ ዩኒቨርሲቲ ውስጥ ነው እያስተማርኩን፣ ሰብስ እየሰራው ነው። ለዚህ የኔ ፓስት ሪከርድ የሚያሳይ በዚህ በኩል ያለኝን ኤክስፒሪየንስ ነው። ከዚህ ምን ወጥተ ሌላ ቦታ ስራ ብትለኝ የተወሰነ ጊዜ መልመድ አለብኝ። ከለመድኩ በኋላ ነው የሚሰራው። በዚህ ኮንቴክስ ካየው ሊደርሽፕ ስቴቢሊቲ ያስፈልጋል። የታሰበው ሪፎርምም ካለ ሞመንተሙን ይዞ የሚሄደው ያ የጀመረው ሰው ቢኖር ነው። በዚህ ይህ ድልህ ኃላፊነት ስትሸውም ነገ ያነሳለው ሳይሆን በቂ ጊዜ ወስዶ አንድ ነገር ኮንትሪቢዩት ማድረግ አለበት በሚል ነው ሆነ ያለበት እና እንግዲህ መንግስት የሚተቸገረው የሚቸግረው ነው እንጂ እንዲህ አምስት ጊዜ ለአንድ መስሪያ ቤት ያስፈልጋል የሚል የትኛው ቲሪ ትኛው ፕሪንስ አይደግም። አንድ ሰው ገብቶ ከወጣ እኮ በቃ ምንም ገና ለመረዳት እየሞከረ ነው የሚወጣው ነው። ያው መስሪያ ቤቱ ላይ ምንም ጫና እንደሚኖረው ግልጽ ነው። በአዲስ አበባ ዩኒቨርሲቲ በሕግ መምህርነት ሲያገለግሉ ከነበሩበት ወደ መንግስታዊ ኃላፊነት ከመጡ ጥቂት ዓመታትን ያስቆጠሩት ዶክተር ጌዲዮን በጠቅላይ ሚኒስትር አብይ ሹመት በሚኒስትር ዴታ ማዕረግ ምክትል ጠቅላይ አቃቤ ሕግ በመሆን ነበር ወደ ኃላፊነት የመጡት። በመቀጠልም ከነሐሴ 2012 ዓ.ም ጀምሮ ጠቅላይ አቃቤ ሕግ ሆነው ተሹመዋል። ከአንድ ዓመት በኋላ መስሪያ ቤቱ ወደ ፍትህ ሚኒስቴርነት ሲቀየር የፍትህ ሚኒስትር ሆነው የተሾሙት የብልጽግና ፓርቲ ማዕከላዊና ስራ አስፈጻሚ ያባሉ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር እስከሆኑበት እስከ ዛሬው ቀን ድረስም በፍትህ ሚኒስትርነት ሲያገለግሉ ቆይተዋል። የሰሜን ኢትዮጵያውን ጦርነት በሰላም ለመቋጨት በተደረገው የፕሪቶሪያው ድርድር ላይ የኢትዮጵያ መንግስትን ከወከሉ ተደራዳሪዎች መካከል ዶክተር ጌዲዮን ጢሞቴዎስ አንዱ ናቸው። ጠቅላይ ሚኒስትር አብይ አህመድ በዛሬው ሹመታቸው ከዶክተር ጌዲዮን በተጨማሪ ሌሎች ሁለት የሚኒስትርነት ሹመቶችንም የሰጡ ሲሆን ወይዘሮ ሃና አርአያ ስላሴ በጌዲዮን ምትክ የፍትህ ሚኒስትር ሆነው ሲሾሙ ሰላማዊት ካሳ ደግሞ የቱሪዝም ሚኒስትር ሆነው ተሹመዋል። አዲሷ የፍትህ ሚኒስትር ሀና ከዚህ ቀደም የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የነበሩ ሲሆን የኢትዮጵያ ፖስታ አገልግሎት ድርጅት ዋና ስራ አስፈጻሚ ሆነውም ሰርተዋል። አምባሳደር ናሲሴ ጫሊን ተክተው የቱሪዝም ሚኒስትር የሆኑት ወይዘሮ ሰላማዊት ካሳ ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ነበሩ። ከሚኒስትር ዴታነት ሹመታቸው አስቀድሞ በኢትዮጵያ ብሮድካስቲንግ ኮርፖሬሽንና በፋና ብሮድካስቲንግ ኮርፖሬት በጋዜጠኝነት Saratawali, L'Amerika Dems, Kenia Abate, Addis Ababa.